የኢትዮጵያ ብሔራዊ ቡድን ከስምንት ዓመታት በኋላ ዳግም ለአፍሪካ ዋንጫ አልፏል። ከተሠራ የማይመጣ ውጤት የለም ብለዋል ጠቅላይ ሚኒስትር አብይ አህመድ ባስተላለፉት የደስታ መግለጫ መልእክት። ስክንድር ፍሬው አጠር ያለ ዘገባ አስተላልፏል። ዛሬ በአዲስ አበባ ጎዳናዎች የተንጸባረቀው የደስታ ስሜት ለብሔራዊ ቡድኑ ውጤት የነበረውን ጉጉት በግልጽ ያመላከተ ነው። የመኪና ጡሩንባ የሚያስተጋቡ፣ ሰብሰብ ብለው የሚጨፍሩ፣ የሚዘምሩና ሌሎችም የደስታው አድማቂዎች ነበሩ። የኢትዮጵያ ብሔራዊ ቡድን ካሜሩን ለምታስተናግደው 33ተኛው የአፍሪካ ዋንጫ ያለፈው ኮት ዲቯር ኒጀርና ኒጀር ና ማዳጋስካር ካሉበት ምድብ ነው ቡድኑ ዛሬ አቢጃን ላይ ከኮት ዲቯር አቻው ጋር ባደረገው ጨዋታ ሶስት ለ አንድ እየተመራ ነበር ዳኛው በህመም ምክንያት በመውደቃቸው ጨዋታው እስከተቋረጠበት ደቂቃ ድረስ በተመሳሳይ ምድብ የሚገኙትና በዚያው ሰዓት የተጫወቱት ኒጀር ና ማዳጋስካር አቻ በመውጣታቸው ግን የኢትዮጵያ ብሔራዊ ቡድን ዘጠኝ ጠኝ ነጥብ በመያዝና ከምድቡ ሁለተኛ በመሆን ለቀጣዩ የአፍሪካ ዋንጫ አልፏል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የደስታ መግለጫ መልእክት አስተላልፈዋል። ከተሰራ የማይመጣ ውጤት የለምን ያሉት ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ